የቢቂላ ዋርድ ድርጅት የካናዳ መንግስት ሕግና ሥርዓት ተሟልቶ እንደ አውሮፓ አቆጣጠር በሁለት ሺ አስራ ሶስት የተቋቋመ ነን ፕሮፊት ድርጅት ነው። የዚህ ድርጅት ዋና አላማው በተለያዩ የሙያ ዘርፎች እጅግ የላቀ ውጤትን ለምሳሌ ዋና ዋና ሽልማት የሚገባቸው የሙያ ዘርፎች ለመጥቀስ ያህል በአርት በትምህርት በባህል፣ በንግድ ዘርፍ፣ በቢዝነስ ና ኢንተርፕርነርሽፕ፣ በሲቪክ ሊደርሽፕ ለሰላም መስፈን፣ በአጠቃላይም ለህብረተሰባችን የመሻሻል ለውጥን ሁሉ የሚያመጣ ልዩ አስተዋጽኦ ለሚያደርጉ ማንኛውም ኢትዮጵያዊ ና የኢትዮጵያን ወዳጆች ለሆኑ ግለሰቦች፣ ተቋም ወይም ኢንስቲቱሽን፣ በተለይም ደግሞ ተተኪው ትውልድ የሆነውን ወጣቶችን አወዳድሮ ለሽልማትና ለምስጋና በጽፊት በየአመቱ እንዲሸለሙ የሚያቀርብ ድርጅት ነው። ይሄ ነው ዋና ዓላማችን። የተቋቋመው ሽልማት ለመስጠት ብቻ ነው ማለት ነው፣ ለሽልማት ለመስጠት ነው ግን ተጨማሪ ለሽልማት እንዲበቁ ማድረግ ራሱ ወጣቶችን በተለየም ማበረታታት ማበረታታት። ለምሳሌ አንዱ ትልቁ ዋናንትናችን ቱ ታውዘንድ ፎርቲን ላይ ያደረግነው ምንድን ነው፣ የሊደርሽፕ ኮንፈረንስ አዘጋጅተን ነበር ለወጣቶች፣ ባለፈው አመት ማለት ነው፣ ባለፈው አመት እና እነዚህን ወጣቶች ምንድን ነው በውስብስብ ዓለም ውስጥ ነው ያለ ነው እና ይህንን ግን ከዚህ ውስጥ ወጥተው በራሳቸው የውስጣዊ ኃይላቸውን አይተው በትምህርታቸው እንዲበረቱ በአመለካከታቸው ሰፋ ያለ አመለካከት እንዲኖራቸው እና ለህብረተሰብ ጠቃሚ የሚሆኑበትን መንገድ ራሳቸው የሚመረምሩበት ለዛ እንዲበቁ ለማድረግ ይህን የሊደርሽፕ ኮንፈረንስ አዘጋጅተናል። በዛ ላይ በጣም የተሳካ ሁኔታማ ነበረ። እያየነው በወጣ በተሳትፎ ና በልጆቹ ከተማር ነው መሰረት ሁለት አመታችሁ ነው እንግዲህ ከተቋቋማችሁ ና በመጀመሪያው አመት የሆነውን እንኳን ስተን አሁን በቀደም ባለፈው የመስቀል ሰሞን አካባቢ ሁለተኛ አመታችሁ የሽልማት በዓል ተካሂዷል። ማንን ሸለማችሁ እና በምን በምን ተሸለሙ? አሁን በዚህ በቱ ታውዘንድ ፊፍቲን ላይ በ2015 ማለት ነው። በ2015 ተሸላሚዎች የነበሩ አቶ ወይም ልጅ ሀብተ ስላሴ ታፈሰ ከኢትዮጵያ መጥተው የላይፍ ታይም አቺቭመንት አዋርድ አሸናፊ ነበሩ። ለ2015 የሙሉ ሕይወት አገልግሎት ወይም በመላ ዘመናቸው ላደረጉት አስተዋጽኦ ማለት በጣም በጣም እና እሳቸው እንደምናውቀው በቱሪዝም ግንባታ ላይ ለኢትዮጵያ ያደረጉት አስተዋጽኦ ከስልሳዎቹ ዓመተ ምህረት ጀምሮ በጣም ከፍተኛ ነበር እና በተለይም ደግሞ የስልሳ ሰባት ዓመተ ምህረት የኢንተርናሽናል ዩኒቨርሳል ኤክስፖዚሽን ሞንትሪያል ኤክስፖ በተደረገው ላይ ያደረጉት አስተዋጽኦ በጣም ልዩ ነው። ከዛም በኋላ የኢትዮጵያን የቱሪዝም ዘርፍ ግንባታ ለዚህ እንዲበቃ ያደረጉ ይህ አባታችን ናቸው እና ለዛ በእውነቱ ያለን አክብሮትን ለመግለጽ እና ምስጋናችንን ለመግለጽ የላይፍ ታይም አችቭመንት አዋርድ ለሁለት ሺ አስራ አምስት ተሰጥቷቸዋል። እንዴት ነው እሱ ስትሸልሙ ወይም ለሽልማት ስታጩ ወይም ስታቀርቡ የምትመለከቷቸው መስፈርቶች ይኖራሉ። መስፈርቶቹን ቀደም ሲል የሚሸለሙት እንዲህ እንዲህ ያደረጉ ናቸው ብለውኛል። ነገር ግን መራጩ ማን ነው? ህዝብ ይጠቁማችኋል፣ ወይንስ እናንተ ቦርዱ ተሰብስቦ የስም ዝርዝር ታወጡና መለኪያዎቹን ትመለከታላችሁ። እንዴት ነው? ለምሳሌ ሌላ አሸላሚ ድርጅት እዚህ አሜሪካ እንዳለ ያውቁ ይመስለኛል። ካላወቁም ሲድ ይባላል። ማህበረ ግዩራን ዘኢትዮጵያ የሚባል በውጭ ያሉ፣ በአገር ቤትም ያሉ ቢኖሩ ለአገር ለወገን ከፍተኛ አስተዋጽኦ ያደረጉትን ይሸልማል፣ ይሄ ሲድ የተባለው ድርጅት። እናንተስ እንዴት ነው? ጥቆማ ከሰው ነው የምትቀበሉት? እናንተ ናችሁ የምታወጡት? እስቲ ትክክል ነው። ያው ትክክል ነው። ምንድ ነው ዋናው የሴሌክሽን ክራይቴሪያ አለን፣ አለ መስፈርት አለ። እንደዚሁ ለምርጫም ደግሞ አስፈላጊ መስፈርቶች አሉን። ምንድን ነው በክራይቴሪያው መሰረት መስፈርቱ ምንድን ነው? በፌብርዋሪ አንድ ጀምሮ እስከ ኤፕሪል ሰላሳ ድረስ በቢቂላ ዋርድ እንግዲህ፣ ምናልባት ከተቻለ የአማርኛ ቃላት ብንጠቀም ካላስቸገርኩ፣ አሁን ከፌብርዋሪ እስከ ኤፕሪል ያሉት ከየካቲት እስከ ሚያዝያ እንደማለት። አዎ ልክ ነው። ከዛ በዛ ጊዜ ውስጥ የምርጫ ክፍት ይሆናል። ህዝብ ለመጠቋም እና ማንኛውም ሰው ከየትኛውም አካባቢ ማንኛውም ኢትዮጵያዊ ወይም የኢትዮጵያዊ ወዳጅ የሆነ ሁሉ መምረጥ እና መጠቋም ይችላል። እና እነዛን ምርጫዎች ለሶስት ወር ያህል ክፍት ካደረግን በኋላ የኖሚኔሽን የምርጫ ኮሚቴ አለን። እና ያንን በሙሉ ሰብስቦ የሚመርጥ ኮሚቴ አለን። የጁሪ ኮሚቴ አለን። ያ ኮሚቴ እነዚህን ሰዎች በሙሉ አውጥቶ አውርዶ በክሪቴሪያ መሰረት የተሟላ ነው ብሎ ካለ ውጤቶቹን ለቢቂና ዋርድ የቦርድ ኮሚቴዎች ይጠቁመናል። ህዝብ ምን ያውቃል? ህዝብ ምን ያህል ያውቃል? ይቅርታ አቋረጥኩት። ህዝቡ ህዝቡ ለምሳሌ ከየካቲት እስከ ሚያዝያ ይሄንን ጥያቄ ለህዝብ ታቀርባላችሁ፣ ላኩልን ጠቁሙን ብላችሁ። ይሄም በምንድን ነው የምታስተላለፉት? ህዝቡ እንዴት ነው የሚያገኛችሁ? ወይ እናንተ ህዝቡን እንዴት ነው የምታገኙት? ደጋፊዎቻችሁን ሆነ አባሎች በዚህ ጊዜ ውስጥ ምንድ ነው በዓመቱን በሙሉ ምርጫ እንትን ጊዜ ተከፈተም አልተከፈተም ዓመቱን በሙሉ በተለያየ አጋጣሚዎች እናስታውቃለን። ከምናስታውቃባቸው ዘዴዎች አንዱ ምንድ ነው፣ በተለያዩ መገናኛ ዘዴዎች፣ በቴሌቪዥን እዚህ ቶሮንቶ አካባቢ ለሚኖር ማለት ነው ደግሞ በማስታወቂያዎች የተለያዩ ማስታወቂያዎች በተለያየ ጊዜ በዚሁ በቶሮንቶና በካናዳ አካባቢ ባለን አጋጣሚ ሁሉ እንበትናለን። በዌብሳይታችን ላይ ደግሞ በስርአት ወርልድ ዋይድ ያው ማንኛውም ሰው ይህንን ዌብሳይቱን እንዲያይና ምርጫ መከፈቱን እንዲያቅ እናደርጋለን ማለት ነው። በተሻለ መጠን ህዝቡ ይህን አይቶ ነው ወደ እናንተ መልእክቱን የሚልከው ማለት ነው። ትክክል ነው። አንድ ጥያቄ እንደገና ልመለስ። ሲድ ሲመሰረት ለሀገርና ለወገን አስተዋጽኦ ያደረጉ ሰዎች እንዳይረሱ በሽልማት መልክ ለማስታወስ ብሎ ነው እናንተን ያነሳሳችሁ። ቢቂላስ የተባለበት ምክንያት ደግሞ ምን እንደሆነ አብረው ቢገልጡልኝ። ሲድ አክሊ መኖሩን አብዛኛቻችን በዚህ የኮሚቴ ውስጥ አሁን የቦርድ አባላቶች አምስት አሉ። ይህን የሚያውቁ ሰዎች ብዙዎቻችን አልነበርንም። ስለ ሲድ እንደሞ እውቀቱም አልነበርንም አልነበረንም። አብዛኛውን ዋናው ምንድን ነው ችግሮቹ ላይ ነው በአብዛኛውን የሚያተኩረው ባለን ችግር ላይ ፈተናዎች ላይ ብቻ እናተኩራለን በመልካም ነገሮች ባለን ጥሩ ጥሩ ነገሮች ላይ ለማተኮር ጊዜ እና ቦታ አልሰጠ ነው ብዙ መልካም መልካም ነገሮች ይካሄዳሉ በኮሚኒቲያችን ውስጥ በአለም ዙሪያ ኢትዮጵያውያን በተለያየ መንገድ ብዙ አስተዋጽኦ ያደረጉ ሰዎች አሉ። ብዙ የሚያደርጉ ሰዎች አሉ፣ ግን ስለ እነዚህ ሰዎች አናወራም። ስለ እነዚህ ሰዎች ለልጆቻችን በተለይም ደግሞ ለመጪው ተተኪው ትውልድ ይሄን አናስተምርም። ይሄንን ችግር በጣም አሳሳቢ ነው ብለን እናምናለን እና ይሄንን ሁኔታ የተለየ ለማድረግና ምናልባትም ድህነት፣ በሽታ፣ ረሀብ፣ የሃይማኖት የፖለቲካ የማህበረሰብ ቀውሶች ሁሉ ውስብስብና አስቸጋሪ እንድንሆን ያደረግነው እኛው ራሳችንን ብለን እናምናለን የችግሩን ፈትዎች ደግሞ መሆን ያለብን እኛው ራሳችን መሆን ብለን እና ኃላፊነት መውሰድ አለብን ብለን እናምናለን። ከዚህ አንጻር ነው ለልጆቻችን በተለይም ደግሞ ለመጪ ትውልድ እኛ ላይ የደረሰውን ችግር ላለማስተላለፍ እና ለእነሱ የተለየ የወደፊት ህይወታቸው የተሻለ ከእኛ የተሻለ እንዲሆን እና ብሩህ እንዲሆን ለም ከፈለግን እነዚህ አይነቶችን የሽልማት ሁኔታዎችን ማሳየትና አራያ ሊሆኑ የሚገባቸውን ግለሰቦች ተማሪዎች ወጣቶች ማሳየትና ማስተዋወቅ በጣም አስፈላጊ ነው። ሽልማት በጣም አስፈላጊ ነው። ማዝነቅ በጣም አስፈላጊ ነው። ነገረው ላይ ሲድን ያነሳሁት እሱ እያለ ለምን ተቋቋማችሁ የሚልም አይደለም። በእውነቱ ተገቢ ነው። ከአሜሪካ ውጭ ነው ያላችሁት እንዲህ አይነት ለህብረተሰቡ አገልጋዮች እውቅና የሚሰጥ ድርጅት በመላ ዩናይትድ ስቴትስ ባሉ ኢትዮጵያውያን ዘንድ ቢኖር መልካም ነው እና ችግር የለውም። ግን እነሱ የተነሱት ከዚህ አንጻር ነውና እናንተስ ለሚለው ነው ጥያቄውን ያቀረብኩት። በተገቢው መንገድ መልሰውልኛል። እንደሚያውቁት ኢትዮጵያውያን ብዙ ጊዜ እዚህ አንድ ነገር ሲቋቋም እጎኑ አንድ ነገር ማቋቋም ልምድ አለን። ይሄ እከሌ ይሰራዋል ወይም ከሱ ጋር ተደባልቄ ተቀናጅቼ አብረን ስራውን እናሳድግ ከማለት ፈንታ የኔን የግሌን እንላለን። አሁን ለምሳሌ የኢትዮጵያ ማህበረሰብ የኢትዮጵያ ኮሚኒቲ ሴንተሮች እዚህ ዋሽንግተን ዲሲ ቅርብ ለቅርብ ብዙ አሉ። አንደኛ፣ በጣም አዝናለሁ፣ የጎላ ነገር ሲሰሩ አይታዩም። ሁለተኛ፣ የግል እየሆኑ ነው የሄዱት። ከብዛት የተነሳ ባለቤቱ አንድ ሰው ብቻ እየሆነ የሄደበት ነው። እና ምሳሌውን ለማምጣት ነው። ቢቂላ አወርድ ያላችሁት ቢቂላን የሚለውን ስም ለምን እንደመረጣችሁ አልነገሩኝም።